ህዝብ፣ መንግስት ህወሓት የሚያደርሰውን ጉዳት በአግባቡ መክቶ የሀገራችን ህልውና ላይ የደቀነውን አደጋ በማያዳግም መልኩ ይቀለብሳል የሚል እምነት ቢኖረውም እየደረሰ ያለው ጉዳትና ውድመት እየቀነሰ ሊሄድ አልቻለም በማለት በጻፉት ደብዳቤያቸው ላይ ገልጸዋል። ጥያቄውን ያቀረቡትን የህዝብ ወኪሎችን ስለ ጻፉት ደብዳቤ ለማወቅ ያደረግኩት ጥረት ለጊዜው ባይሳካም የኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ የቀረበውን ጥያቄ ጭብጥ ለዲ ደብልዩ እንዲህ አስረድተዋል። ኢዜማን ወክለው የህዝብ ተወካዮች ምክር ቤት ውስጥ ያሉት አባላት ቁጥር አራት ነው። እነዚህ አራት አባላት ያነሷቸው ጥያቄዎች፣ አንደኛ መንግስት በምን ያህል ጊዜ ነው ግጭቱን ለመቋጨት እቅድ አድርጎ እየሰራ ያለው እና በምን ያህል ጊዜ በትግራይ በአማራና በአፋር አካባቢ የሚኖሩ ዜጎቻችን ወደ መደበኛ ህይወታቸው እንዲመለሱ አቅዶ እየሰራ እንደሆነ እንዲያብራራ። ሁለተኛ መንግስት ከዚህ በተለይ ከመረጃ ፍሰት ጋር ተያይዞ በጣም የሚታይ ክፍተት አለ። በተለያየ አቅጣጫ ነው መረጃዎች የሚወጡት። አንዳንድ ጊዜ ደግሞ በማህበራዊ ሚዲያዎች አደናጋሪ እና ህሰተኛውን መረጃዎች ጭምር እየተሰራጩ የማህበረሰቡን ተረጋግቶ የመኖር ሁኔታ ችግር ውስጥ እየከተቱ ስለሚገኙ እሱን ለማስተካከል ምን እየተሰራ እንደሆነ መንግስት ምን እየሰራ እንደሆነ ጠቅላይ ሚኒስትሩ እንዲያብራሩ። በሶስተኛነት ደግሞ ተመሳሳይ አደጋዎች ወደፊት እንዳይከሰቱ ለማድረግ ምን አይነት ጥንቃቄ እየተወሰደ ነው የሚለውን እንዲያብራሩ ነው ጥያቄ ያቀረቡት ያቀረበ የተባለው ደብዳቤ ለምክር ቤቱ መድረስ አለመድረሱን የአፈ ጉባኤ ጽህፈት ቤት ኃላፊ የሆኑትን አቶ ሰመረሳሶን ጠይቀናቸዋል። በሌላ ስራ ተጠምደው ደብዳቤውን አለማየታቸውን ገልጸው ሆኖም ይህንን መሰል ጥያቄ ለማቅረብ የሚያስችል አሰራር መኖሩን ገልጸውልናል። ከመዝገብ ቤት ወደዚህ ይመጣልና ደብዳቤው ከደረሰን ክቡር አፈ ጉባኤ ጋር ይገባል። ከዛ በኋላ የሚሉት ነው የምንሰማው። ደብዳቤውን አላገኘውም እስካሁን ድረስ። ፓርላማው አጀንዳ ይዞ በመደበኛ ስብሰባ ቢሆን በአስቸኳይም ሊሆን አጀንዳ ይዞ አጀንዳውን አቅርቦ አጀንዳው ከተፈቀደ በኋላ ያ አጀንዳ ጠቅላይ ሚኒስትሩ በወቅታዊ ጉዳይ ላይ መግለጫ ይስጡ የሚለው አጀንዳ ለምክር ቤት እንዲቀርብ ተደርጎ ጸድቆ ከዚያ በኋላ ለጠቅላይ ሚኒስትሩ መጥተው መግለጫ እንዲሰጡ ማድረግ ይቻላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ናትናይል ፈለቀ እንዲህ ያለውን አስፈጻሚው ለህዝብ ተጠያቂ መሆኑን የሚያሳዩ የዲሞክራሲ ትግበራ ጥያቄዎችን ወደፊትም ማንሳታችንን እንቀጥላለን ብለዋል። በእኛ እምነት ያቀረብነው ጥያቄ አሁን ሀገራችን ካለችበት ሁኔታ አንጻር በጣም አንገብጋቢና መልስ ሊያሻይ የሚችል እንደገና ደግሞ ማህበረሰቡንም አረጋግቶ ከአሁን ካለንበት ሁኔታ እንድንወጣ ነው፣ ጥያቄ ያቀረብ ነው እና ያንን የምክር ቤቱ አፈ ጉባኤም ጠቅላይ ሚኒስትሩም በበጎ ተመልክተው ለጥያቄያችን መልስ እንደሚሰጡ የህዝብ ተወካዮች ምክር ቤት አባላት አስፈጻሚውን የመቆጣጠር ስልጣን እንዳላቸው የሚያሳይ ስለሆነ ያንንም በበጎ ተመልክተው ምላሽ ይሰጡናል የሚል እምነት ነው ያለን። እኛም እንደ ፓርቲ እንግዲህ ያሉን ተወካዮች ቁጥር ጥቂት የሚባል ቢሆንም ያሉንን ተወካዮች ቁጥር ተጠቅመን የአስፈፃሚ አካሉን ለመቆጣጠር የሚደረግ ጥረት ውስጥ የተቻለንን ያክል አስተዋጽኦ ለማድረግ እንሞክራለን፣ ወደፊትም እንቀጥላለን። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባም